ድርቅና ረሃብ በኢትዮጵያ በሚል ርዕስ ትናንት እዚህ ብራስልስ በአውሮፓ ፓርላማ ውይይት ተካሂዷል። የስብሰባው ዋና ተናጋሪ የአርበኞች ግንቦት ሰባት ፓርቲ መሪ ፕሮፌሰር ብርሃኑ ነጋ ሲሆኑ በስብሰባውም የአውሮፓ ኮሚሽንና በብራስልስ የኢትዮጵያ ኤምባሲ ተወካዮች እንዲሁም የኢትዮጵያና ሌሎች ሀገሮች ማህበረሰብ አባላት ተገኝተዋል። ፕሮፌሰር ብርሃኑ በመሰረቱ ድርቅ የተበላሸ አስተዳደርና አምባገነናዊ ስርዓት የሰፈነበት ሀገር ካልሆነ በስተቀር ብዙሀንን ለሞት የሚዳረግ ረሃብ ሊፈጥር እንደማይችል ገልጸዋል። በስልጣን ላይ ያለው መንግስት ላለፉት 24 ዓመታት የፈጠረው ደካማ የኢኮኖሚ መዋቅርና ሲያራምደው የነበረው የተሳሳተ የኢኮኖሚ ፖሊሲ አሁን እየታየ ያለውን አሳዛኝ ረሃብ የፈጠረ መሆኑ ተጋልጧል። ዋና ዓላማው ገበሬውን መቆጣጠር ለሆነውና በተጣበበ መሬት ላይ የተዘረጋው የግብርና ፖሊሲ ከድርቅ ጋር ተዳምሮ ይህውና ዛሬ 15 ሚሊዮኖችን ለከፋ ረሃብ ዳርገዋል ብለዋል። የአውሮፓ ኮሚሽንና የኢትዮጵያ መንግስት ተወካዮች በየበኩላቸው በሰጧቸው ማብራሪያዎች በኢትዮጵያ ድርቅ መከሰቱን አምነው የኢትዮጵያ መንግስት ድርቁን ለመቋቋምና ሰዎች በረሃብ እንዳይሞቱ ለማድረግ ጥረት እያደረገ መሆኑን አስታውቀዋል። ሆኖም ግን የኢትዮጵያ መንግስት በተከታታይ አስመዝግቤዋለሁ የሚለው የኢኮኖሚ እድገት አሁን በአገሪቱ ካለው ችግርና የረሃብ አደጋ ጋር ሊጣጣም የማይችል መሆኑን በመጥቀስ ዓለም አቀፉ ማህበረሰብ ከኢትዮጵያ መንግስት ጋር በመርህ ላይ የተመሠረተ ግንኙነት እንዲመሠረትና የተከሰተውን የረሃብ አደጋም ፈጥኖ በመድረስ ችግረኞችን እንዲረዳ የሚያሳስቡ አስተያየቶችና ትችቶች ከተሰብሳቢዎቹ ተሰንዝረዋል። ወይዘሮ ዋና ጎሜዝ ይህንን ስብሰባ በራሳቸው አነሳሽነት በማዘጋጀት ፕሮፌሰር ብርሃኑን በዋና ተናጋሪነት የጋበዙበትን ምክንያት እንዲያስረዱን ላቀረብኩላቸው ጥያቄ ሲመልሱ፣ ዘገባ ስላየሁና የኢትዮጵያ ጉዳይም ስለሚገደኝ ነው። በተጨማሪም የአውሮፓ መንግስታትና ተቋማት ረሃብ መከሰቱን እየካዱ ባለበት ወቅት ቢቢሲ ሀቁን ማጋለጡ አነቃቅቶኛል። ለዚህ ነው እዚህ አውሮፓ እንደመጡ የተረዳሁት። ፕሮፌሰር ብርሃኑ ለነፃነት የሚታገሉ በመሆናቸው ሳይሆን እንደ አንድ ኢኮኖሚ ባለሙያ አስተያየታቸውን እንዲያጋሩን የጋበዝኳቸው ብለዋል። ፕሮፌሰር ብርሃኑ በንግግራቸው ምዕራባውያን ለዲሞክራሲ መርሆች፣ ለዘላቂ ሰላምና መረጋጋት ካሰቡ በምንም አይነት ቢሆን ከአምባገነኖች ጋር መስራት እንደሌለባቸው ማስታወሳቸውን በመጥቀስ እሳቸውና ድርጅታቸው ከአምባገነኑ የፕሬዚዳንት ኢሳያስ መንግስት ጋር ለመስራት መወሰናቸውስ ከዚህ አስተሳሰብና አስተያየት ጋር አይቃረንም ወይ በማለት ላቀረብኩላቸው ጥያቄ የሚከተለውን ብለዋል። ኖምኑ ነው የሚቃረነው እኛ ዴሞክራሲያዊ ስርዓት ለመፍጠር ነው። ያንን ዲሞክራሲያዊ ስርዓት ለመፍጠር የምናደርገው ትግል በጣም በጣም የምንመርጠው ዲሞክራሲያዊ ስርዓት በዓለም ላይ እንዲሰፍ እንፈልጋለን የሚሉ ሀገሮች ቢረዱን ነው ነው አንፎርቹኔትሊ ይህን እናደርጋለን ብለው የሚያወሩት ሀገሮች ናቸው ቶ በኢትዮጵያ በአካባቢያችን በሙሉ ያሉትን ዲክቴተሮች እየደገፉ ያሉት። በተጨባጭ በምድር ላይ ያለው ፖለቲካን የሚገዛው መርህ መሆኑ ቀርጦ ሀገሮች ጥቅማችን ነው ብሎ የሚያስቡትን ጊዜያዊ እንትን የሚያካሄዱበት ነው። የእኛም ትግል ለዲሞክራሲያዊ ስርዓት የምናደርገውን ትግል የሚደግፉ ከማን ናቸውም ሀይሎች ጋር ለመተባበር ፈቃደኞች ነው እኛ ማንንም እስከ ተረዳን ድረስ ይሄን ትግል እናካሄዳለን። ግን ዶክተር ብርሃኑ ዲሞክራሲና ዲክታተርሽፕ ተቃራኒዎች ናቸውና የፕሬዚዳንት ኢሳያስ መንግስት ዲሞክራሲን በመርዳት ራሱን ህልውናውን አደጋ ላይ አይጥልም። ስለዚህ የኢትዮጵያን ትግል ምናልባት ሊያኮላሸው ይችላል የሚል ስጋትም አለ። ሁለት የተለያዩ ነገሮችን ነው እያነሳ ያለው። በመጀመሪያ ደረጃ ለዲሞክራሲያዊ ስርዓትና ለነጻነት የሚታገሉ ኃይሎች በታሪካችን እስከዛሬ እርዳታ ሊሰጧቸው ከሚችሉ ኃይሎች ጋር ከማናቸውም ጋር መተባበር ግዴታቸው ነበር። የምትታገልበት ምክንያት ምንድን ነው ነው እንጂ ጥያቄው ከማን ትረዳልህ የሚለው የአንተም ምርጫ አይደለም። አንተም ትመርጥ ቢሆን ወዳጆችህንና የሚረዱህን ኃይሎች ከእምነትህ ጋር ሙሉ ለሙሉ የሚያያዙ እምነት አለን ብሎ የሚያስቡ ኃይሎች ቢረዱህ ነበረ ትመርጠው። አለማችን እንደዛ አደለች። የምትታገልለትን ስርዓት ካወክና ለዛ ከቆምክ ዜን አንተን የሚመራህና ወደፊት የሚወስድህ እሱን ያንን ይዘህ ነው የምትሄዱ። በተለይ የኤርትራን በሚመለከት ለጠየቀኝ የኤርትራውያን ጉዳይ ነው። እኛ በኤርትራ ጉዳይ አይደለም እዚህ ትግል ውስጥ ያለ ነው። በኢትዮጵያ ጉዳይ ነው የሚመለከትን፣ የኢትዮጵያ ጉዳይ ነው። ገበያ ንጉሴ ለዶቼ ቬሌ ራዲዮ ብራስልስ።